Okay, Radio. ከመቼውም ጊዜ በበለጠ መገለል የሰፈነበት ህብረተሰብ ውስጥ እየኖር ነው። ከአራት አረጋውያን አንዳቸው በብቸኝነት ይኖራሉ። አሁን አሁን ቀደም ሲል እንደነበሩት ጊዜያት ወጣ ብሎ ከማኅበረሰብም አባላት ጋር በመቀላቀል ወዳጅነት ማፍራት ቀላል አይደለም። ፍላጎቶ ከሚጋሩ ጋር አንድ ማኅበራዊ ቡድን በመመስረት በገሃዱ ዓለም በአካል የሚያገኙት ወዳጅ ለማፍራት አስበው ያውቃሉ? ሜቱክሲያ ሲቢዲስ ረዘም ላለ ጊዜ ከወላጆቿ ጋር ግቡብነት አልነበራትም። በጦት ካንሰር ህመማም ሳቢያ ለረጅም ጊዜ ደስተኛ አልነበረችም። ከወላጆቿ ህልፈተ ሕይወት በኋላ ግና ገለልተኝነቱና የደስታ አልባነቱ ስሜት እየጨመረ መጣ። ኋላም ለጤናማ ያኗኗር ዘይቤ ትኩረት ከሚሰጡ የሜልበርን ግሪክ አውስትራሊያውያን ጋር አንድ ማኅበራዊ ቡድን ማቋቋም ፈልጋ ተነሳች። ምንም እንኳን ተመሳሳይ ፍላጎቶች ቢኖሩም ሰዎችን አንድ ላይ የማሰባሰቡ ግብር ግና ቀላል አልነበረም። ሆኖም ዕድሜያቸው ከሰላሳዎቹ እስከ ስልሳዎቹ ያሉ ግሪክ አውስትራሊያውያን ጥሬዋን ተቀብለው ተሰባሰቡ። ዛሬ ሜቶክሲያ የመሠረተችው ማኅበራዊ ቡድን ሁለት መቶ የሜልበርን ነዋሪ ግሪካውያን መገናኛ ለመሆን በቅቷል። ማኅበራዊ በይነ መረብን በኦንላይን ለመዘርጋት የተለያዩ መንገዶች እንዳሉ የዲጂታልና ማኅበራዊ ሚዲያ ባለሙያ የሆኑት ሜል ኬትል ሲያመለክቱ በሚትአፕ ድረገጽ በኩል፣ በፌስቡክ በኩል እንዲሁም ምንም እንኳ የባለሙያተኞች ስብስብም ቢሆን በሊክድን አማካይነት የራስን ቡድን ማቋቋም ይቻላል። በሌላም መንገድ የቲኬት ሽያጭ ገዝ ባላቸው ኢቨንት ብራይት እና ስቲግ ቲኬት አማካይነትም መከወን ይቻላል ይላሉ። በዓለም አቀፍ ደረጃ ከ35 ሚሊዮን በላይ የማኅበራዊ ሚዲያ ተጠቃሚዎች በግል ከሚጠቀምባቸው ማኅበራዊ ሚዲያዎች ውጪ በዚህ ዘርፍ ታዋቂነት ባለው በሚታፕ ድረ ገጽ አማካይነት ግንኙነቶችን በማድረግ ተመሳሳይ ፍላጎቶች ያሏቸውን ቡድናት መሠረተው መሰባሰብ ችለዋል። ይሁንና ሜታፕ ለአስተዳደራዊ ግልጋሎቶች ማካሄጃ በወር 17 ዶላርስ ያስከፍላል። ያም በእርግጥ በሚያካሂዷቸው ትዕይንቶች መጠን ይወሰናል። ሆኖም ሁሉም የኦንላይን ግልጋሎት ሰጪዎች ክፍያዎችን ባይጠይቁም ማኅበራዊ ቡድኑ ሲሰባሰብ ለሻይና ለቡና ወይም የመመዝገቢያ ክፍያዎች በነማን እንደሚሸፈን ወይም ስፖንሰር ማፈላለግ ያሻንደው ቀደም ብሎ ማሰብ እንደሚገባ ኬትል ያሳስባሉ። በሌላ በኩል ግና በዲጂታል ዓለም ውስጥ በተለይም ዕድሜያቸው ከ65 በላይ የሆኑ የኢንተርኔት ተጠቃሚ አረጋውያንን የማጭበርበሩ መጠን ከፍተኛ እንደሆነ የአውስትሬሊያ የውድድርና ሸማቾች ኮሚሽን አስታውቋል። በከርቲን ዩኒቨርሲቲ የደህንነት ጥበቃ ተጠባቢ የሆኑት ዶክተር ቪዲ ፖትዳር ማኅበራዊ ቡድን በማቋቋሙ ሂደት ወቅት አንድ ቁጥርን አነስተኛ አድርጎ መጀመርና ሲልም ውስን መረጃዎችን ብቻ መጠየቅ በርካታ የግለሰብ መረጃዎች በሌሎች እጅ እንዳይገቡ እንደሚረዳ ይጠቁማሉ። ሜቱክሲያ የሜልበርን ግሪክ አውስትራሊያውያንን በምታሰባስብበት ወቅት ቁጥራቸው አነስተኛና ዕድሜያቸውም ከሰላሳዎቹ እስከ ስልሳዎቹ ያሉ ቢሆኑም በሂደት ገና ካሰበችው በላይ መበራከት ይችሏል። ዋነኛ የጋራ አገናኝ ጉዳዮች የሆናቸውም የግሪክ ማንነት እሴቶችና ቋንቋ ቢሆኑም ስብስቡ እየሰፋ ሲሄድ ግና ዓላማዋም እየዳበረ መጥቷል አስፈላጊ ይሆናል ምክንያቱም በእኛ ማህበረሰብ ውስጥ በተለይ በወጣቱ ትውልድ ዘንድ ከቴክኖሎጂ ጀርባ መቀመጡ መገለልን እያሳደረ መጥቷል ስለ ማኅበረሰቡም ጠቀሜታ ያላቸው እሳቤ ውስን ሆኗል በሌላ በኩል በዕድሜ በገፉት ዘንድ ደግሞ ባህላዊ እሴቶቻቸውን በማኅበረሰብ ውስጥ አስጠብቆ ለማቆየት መሻት አለ እናም እኒህ ሁለት ቡድናት የቴክኖሎጂ ተጠቃሚ በመሆን መገናኘታቸው እውነት ነው ስትል፣ በቴክኖሎጂ አማካኝነት ማኅበራዊ ቡድን ለበጎ የጋራ ተግባራት ማሰባሰቢያነት መጠቀም እንደሚቻል ገልጻለች። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴል አስ ዋት ዩ ቲንክ። ላይክ አስ ኦን ፌስቡክ ኦር ፎሎው አስ ኦን ትዊተር።